ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አፍቃሪ ነች፣ እናት ፍቅር ነች፣ ለእኔም የትምህርት ቤት ጓደኛና ፍቅሬ ነች ሲል ለዳላስ አካባቢ ቴሌቪዥን የተናገረው ልክ የዛሬ ሳምንት ሐሙስ ከቤቷ ወጥታ ያልተመለሰችው የዳላስ አካባቢ የወይሊ ከተማ ነዋሪ የወይዘሮ አልማዝ ገብረመድህን ባለቤት አቶ ሲሳይ ተስፋዬ ዘለለው ነው። ፖሊስ ፖሊስ በሄሊኮፕተርም በሌላም ፈለጋት አልተገኘችም፣ ያለችው ደግሞ ሴት ልጇ ነች። ነገሩ ለሁሉም እንቆቅልሽ ነው የሆነባቸው። ውይይት ይኖረናል በዚህ ላይ። ሰላም ጤና ስጥልን አድማጮች፣ እንደምን አምሽታችኋል። ዛሬ ሐሙስ መስከረም 29 2007 ዓ ም ነው። የፕሮግራም መሪው ኃይሉ ታምራት ከኔ ካስተናጋጁ አዲሱ አበበ ጋራ እስከ ምሽቱ አንድ ሰዓት ተኩል ይቆያል። ከዜናውን ጀምር ጤና ይስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ የምዕራብ አፍሪቃውን የኢቦላ ወረርሽኝ ለመዋጋት አለም ካሁኑ በሀያ እጥፍ የሚበልጥ አቅም ማንቀሳቀስ ይኖርበታል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አስገነዘቡ ሚስተር ባን ይህን ያስገነዘቡት ዛሬ በአለም ባንክ በኢቦላ ጉዳይ ላይ በተካሄደ ጉባኤ ባሰሙት ንግግር ነው በስብሰባው ላይ ከፍተኛ ባለስልጣናትና በወረርሽኙ በዋናነት የተጎዱት ሀገሮች የጊኒ የላይቤሪያ ና የሴራሊዮን ፕሬዚደንቶች በቪዲዮ አማካይነት ተሳትፈዋል ተንቀሳቃሽ ላቦራቶሪዎች መኪናዎች፣ ሄሊኮፕተሮች፣ ከቫይረሱ መከላከያ ልብሶች እና መሳሪያዎች እንዲሁም የሰለጠኑ የሕክምና ባለሙያዎችን በመሳሰሉት ረገድ በከፍተኛ ደረጃ እድገት መታየት እንዳለበት ወይም አቅርቦቱ መጨመር እንዳለበት ባን ኪሙን አስገንዝበዋል። የዓለም ባንክ ፕሬዚደንት ጂም ዮንግ ኪም በበኩላቸው የኢቦላ ቫይረስ ስርጭትን መቆጣጠርና ማስቆም ካልተቻለ የአፍሪካ የወደፊት እጣ ራሱ አደጋ ይጋረጥበታል ብለዋል። በሽታው በተዛመተባቸው ሀገሮች ተጨማሪ የሰለጠኑ የሕክምና ባለሙያዎችን ማሰማራት አንገብጋቢ መሆኑን የዓለም ባንኩ ፕሬዚደንት አስረድተዋል። የዓለም የጤና ድርጅት በዚህ የአውሮፓውያን አመት ኢቦላ ምዕራብ አፍሪካ ውስጥ ከ230 የሚበልጡ የጤና ሰራተኞችን እንደገደለ አስታውቋል። ሰሜን ሶሪያ ኮባኒ ውስጥ የሚዋጉት ኩርዶቹ ሚሊሺያዎች ቱርክ ወሰን ላይ የሚገኘውን አብዛኛውን የከተማዋን አካባቢ አሁንም በእጃቸው እንደተቆጣጠሩ ናቸው ሲል የዩናይትድ ስቴትስ የጦር ኃይል ተናግሯል። የእስልምና መንግስት ቡድን ተዋጊዎች ከተማይቱን እንዳይይዙ መክተው ሚሊሻዎች እየተዋጉ ነው ሲል ነው ያስታወቀው። ከተማዋ በእስልምና መንግስት ተዋጊዎች እጅ መውደቋ ነው የሚል ፍርሃት ባለበት በአሁኑ ወቅት በዩናይትድ ስቴትስ የተመራው ህብረትም በከተማዋ ውስጥና ዙሪያዋን ያሉትን የቡድኑን ይዞታዎች ላይ የአየር ጥቃቱን አፋፍሟል። ብሪታንያ የሚገኘው የሶሪያ የሰብአዊ መብት ተከታታይ ቡድን በበኩሉ አይሲስ ከኮባኒ ከተማ ከአንድ ሶስተኛ በለት የሚል ተቆጣጥሯል ሲል መናገሩ ታውቋል። የመን ዋና ከተማ ሰንአ ውስጥ አንድ አጥፍቶ ጠፊ በላዩ ያፈነዳው ቦምብ በትንሹ አርባ ሁለት ሰዎችን መግደሉ ተገለጠ። የጥቃቱ ኢላማ የሆነው የሺያዎች የሁቲ ሽምቅ ተዋጊዎች የመንግስት ተቃዋሚ ሰልፍ ነው ተብሏል። አማጽያኑ ካለፈው ወር ጀምሮ በተቆጣጠሩት በማዕከላዊ ሰንአ የታህሪር አደባባይ ዛሬ ሐሙስ ማለዳ ደረሰው የቦምብ ጥቃት ወዲያውኑ ኃላፊ ነኝ ያለ ወገን የለም። ደቡብ የመን ውስጥ ደግሞ አንድ አጥፍቶ ጠፊ መኪና ላይ ያጨቀውን ቦምባ ፈንድቶ ቢያንስ ሀያ ወታደሮች ገሏል። ሁቲ የሚባሉት ሽምቅ ተዋጊዎች ባለፈው መስከረም ወር የተባበሩት መንግስታት ድርጅት በሸመገለው ንግግር ስምምነት ላይ ከመድረሳቸው አስቀድሞ ስልጣን አጋሩን አዲስ አስተዳደር ይቋቋም በማለት ለበርካታ ሳምንታት የተቃውሞ ሰልፍ ሲያካሂዱ መክረማቸው ይታወቃል። በመጨረሻም የሆንግ ኮንግ መንግስት ከተቃዋሚዎቹ ተማሪዎች ጋር ሊያካሂድ የነበረውን ድርድር ሰርዟል። ንግግሩ ለሳምንታት ከዘለቀው የተቃውሞ ንቅናቄ በኋላ የዚያችን ከፊል ራስ ገዝ ቻይና ግዛት ውጥረት ረገብ ያደርጋል ተብሎ ተስፋ ተጥሎበት ነበር። የአስተዳደሩ ዋና ጸሐፊ ኬሪ ላም ዛሬ ለጋዜጠኞች በሰጡት ቃል ተቃዋሚዎች እንቅስቃሴው ይስፋ ብለው ጥሪ ማድረጋቸው በመንግስቱ ዘንድ ውጤታማ ድርድር ይደረጋል የሚለውን ተስፋ ሰርዞብናል ነው ያሉት። ነገ አርብ ነበር የሁለቱ ወገኖች ንግግር ሊጀመር የታሰበው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ለዜናው ቆንጅትና ማስገኘ ወደ መጀመሪያው ቅንብር አልፋለሁ። የሁለት ልጆች እናትና ባለትዳር ወይዘሮ አልማዝ ገብረ መድን የ42 ዓመት ሴት ነች። ልክ የዛሬ ሳምንት ሐሙስ ዳላስ አካባቢ ወይሌ ከተማ ከሚገኘው መኖሪያ ቤቷ ጠዋት በ11 ሰዓት ተኩል ትወጣለች ወደ ሥራ ለመሄድ። ስራም አልደረሰች ማታም እቤቷ አልተመለሰችም እቤት ውስጥ ሜዳው ገደል ሆኖባቸው የሚይዙት የሚጨብጡት ጠፍቷቸው በከባድ ድንጋጤ ተውጠው ያሉት ሁለቱ የአስርና የስምንት ዓመት ልጆቿ ባለቤቷ አቶ ሲሳይ ተስፋ የዘለለውና ወላጅናቷ ወይዘሮ አዳነች ጉደታ ቁጭ ብለዋል ወይዘሮ አልማዝ እምን ውስጥ ገባች ይባላል እንግዲህ ፍለጋው ቀጥሏል ፖሊስም ለጠቋሚዎች በሩንና ሰባ የሆነ የስልክ ቁጥሩን ክፍት እያደረገ እየጠበቀ ነው። ኢትዮጵያውያንም ለአመራማሪ ያሉትን 10000 ዶላርስ አሰባስቦ አዘጋጅተዋል። ለመሆኑ ወይዘሮ አልማዝን ለማፈላለግ እስከ ዛሬ ምን እየተደረገ ነው? በከተማዋ ኢትዮጵያውያን በኩልስ ዜናውን ከመጀመሪያው ካጋራን ከዳላሱ የኢትዮጵያውያን ማህበረሰብ ራዲዮ አዘጋጅና አቅራቢ ዘውገቃኘው እንዲሁም ከወይዘሮ አልማዝ ቤተሰብ ጋር ቀረቤታ ካለው አቶ ፈየራ ምልኬሳ ጋር ተወያይቻለሁ። ዘውገ ከውህዱ ይጀምራል። ወደ የኢትዮጵያ ኮሚኒቲና ቅዱስ ሚካኤል አንድ ላይ በመሆን ሰባ ጠሩ ዋናው የሻማ በማህበራት ጸሎት ለማድረግ ነው። እዛ አልፎ ያለችበትን ቦታ ለመጠቆም አስር ሺህ ብር ስጦታ ለመስጠት የአስር ሺህ ዶላር ስወሮታ አስር ሺህ ዶላሩን ወዲያው ምንም ሰዓት አልፈጀም። ሰላሳ ደቂቃ ባልሞላ ጊዜ ውስጥ ነው ወደ አስራ አራት ሺህ አምስት ሰው ተሰበሰብ ነው። እስካሁን ግን ምንም ፍንጭ የለም። እስከ ዛሬ ዛሬ ሐሙስ ስምንተኛ ቀኗ ነው። እንግዲህ ያው ዛሬ ሳምንት በሆኑ ነው። ፋይቭ ኤ ኤም ነው የወጣቸው አስራ አንድ ሰዓት ከጠዋቱ ሲሆን ከጠዋቱ አስራ አንድ ሰዓት አንድም የተገኘ ፍንጭ የለም። በተለይ የኢትዮጵያ ኮሚኒቲ ጋራ መረዳጃ ማህበር አመራር በዚህ ጉዳይ ላይ ትኩረት ሰጥተው ፖሊሶችም ትኩረት እንዲሰጡት ክትትል በማድረግ ከፍተኛ አስተዋጽኦ እያደረገ ነው። በቴሌቪዥን ቀርቦ ሲናገሩ አይቻለሁ። አቶ ብርሃን መኮንን ባለቤቷ ከተገኘ ይነግረናል እንደ ምን አይነት ባህሪ አላት ሳትናገር ደግሞ ወጣለች ለማለት ስምንት ቀን በጣም ብዙ ነው፣ አስቸጋሪ ነው። እሱም ቴሌቪዥን ጣቢያዎች ሚዲያዎች ሲናገር፣ በግልም ስናነጋግረው በፈጥሯ በጣም የተረጋጋ ቤተክርስቲያን ሳሚ በተለይ ለልጆቿ ከፍተኛ ፍቅር ያላት እናቷም ደግሞ ቤት አሉ። እንዲህ አይነት ባህሪ ተነስቶ ዝም ብሎ የመሄድ ባህሪ የሌላት እና በጣም እጅግ በጣም ነገሩ እንዳስጨነቀው ነው በተደጋጋሚ የሚናገረው እያለቀሰ ነው። በተለይ በተለያዩ በቴሌቪዥን እንዳየሁት እኔም ከባድ ነው ለሱ፣ ለልጆቹ። ልጆቹ አንዷን ልጅ አየሁ ልበል በቴሌቪዥን የስምንት ና የአስር አመት ልጆች ናቸው። ወንዱ የአስር አመት ልጅ ነው። ሴቷን ስትናገረ ይህት ይመስለኛል ሁኔታቸው የተጎዳ መሆኑ በጣም ያስታውቃል። አቶ ፈየራ አንተ ከአቶ ሲሳይ ከባለቤቷ ጋር ጓደኝነትህ እንዴት ነው የቆየ ነው? እዛ ነው የምታወቁት? ቤተሰብ ጓደኛ ነኝ። የመጀመሪያ ትውውቄ ከአቶ ሲሳይ ጋር ነው። ከአዲስ አበባ ኮሌጅ ትምህርት ቤት ጀምሮ ነው የምንተዋወቀው። አንድ ሀያ አመት አልፎናል። ምንድን ነው አሁን በባለቤቷም በኩል በፖሊስ በኩልም ዛሬ ሐሙስ ስምንተኛ ቀን ነው እንግዲህ ያለው ተስፋ ምንድን ነው? የቤተሰብ ተስፋ ያለው ነው በአሁን ሰዓት ሪ በእግዚአብሔር ዘንድ ነው። ፖሊስ ፍንጭ ያገኙትም ነገር ቢኖር የመጨረሻ ውጤት እስከሚገኝ ድረስ ይሄን አግኝተናል፣ ይሄን አግኝተናል አይሉም። ግን ሶስት አራት መረጃዎች ይኖ ብሎ የሚሏቸው አንደኛ ቴሌፎኗ ስትደውል ይጠራል፣ እንደ ማንኛውም ስልክ ይጠራል፣ ወደ ቮይስ ሜል ይሄዳል። ሁለተኛ ቀን ጀምሮ ቮይስ ሜል ሞላ ቢሆንም ሶስቴ እየጠራ ወደ ቮይስ ሜሏ ይሄዳል። አንድ ይሄ ያለ። ሁለተኛ የባንክ ፋይናንሻል አክቲቪቲ በክሬዲት ካርዷ ይኖ ሰዎች ከገባ እሱም በካርዶቿ ምንም እንደ እንቅስቃሴ እንደሌለ ይናገራሉ መኪናዋ ቤትም ቦታ እንዳልተገኘ ይናገራሉ እነዚህ እነዚህ ነገሮች ናቸው እንግዲህ የሚከታተሉት የዛሬ ሳምንት ሐሙስ ጠዋት ከንጋቱ አስራ አንድ ሰዓት ተኩል ነው የወጣችው እና ያኔ የምትሄደው ወደ ስራ ነው ወይስ ትምህርት ቤት ልጆች ለማድረስ ነው ዘውገ ስራ ለመሄድ ነው እና ሁልጊዜ በምትወጣበት ሰዓት ነው የወጣችው ስራ እንዳልደረሰች የታወቀው ወይም መጥፋቷ የታወቀው ከሰዓት በኋላ ልጆቿን ሁልጊዜ ታነሳለች እሱ ነው የሚወስዳቸው እሷ ነች የምታበቃቸው እና ልጆቹ ከአንድ ሰዓት በላይ ስለገ ይባቸው ጊዜ አባታቸው ጋር ይደውላሉ እሱ በተደጋጋሚ ቢደውል አታነሳም መስሪያ ቤት ሲደውል አልገባችም ዛሬ እኮ ስራ አልገባችም ሲሉት ያኔ ነው እንግዲህ ችግር እንዳለ ያወቀው ስራ እንኳን ሄዳ እነቷ እንደሚናገሩት ወደ ቤት ተመልሳ ትደውል ና ልጆቹ ተነሱ ተዘጋጁ ትምህርት ቤት ለመሄድ እያለች ሁል ቀን ነው ይሄ ነው ሩቲኗ ማለት ነው ዛን ቀን ልምዷ ይሄ ነው የዛን ቀን ሳትደውል ቀረች ይህንን ፕሮግራም የሚያዳምጥ ሁሉ ምንም አይነት ፍንጭ ያገኘ ሰው ለዋይሊ ፖሊስ ጥቆማ እንዲያደርግ ነው። ትንሽም እንኳን ፍንጭ ቢያገኝ ለፖሊስ እንዲያስታውቅ አደራ ነው የምለው በቤተሰቡም ሆነ እዚህ በደራስና አካባቢ የሚገኘው ማህበረሰብ ስም። ቁጥሩ አለ። አዎ ዘጠኝ ሰባት ሁለት አራት አራት ሁለት ስምንት አንድ ሰባት ዜሮ ዘጠኝ ሰባት ሁለት አራት አራት ሁለት ሰማንያ አንድ ሰባ። ይሄ የፖሊሱ ነው። በነገራችን ላይ ፖሊስ ነገር ካነሳን መረጃ ይኖራል። መኪናዋ በተለይ የሆነ ቦታ ሲያልፍ ካሜራ የሚነሳበት አለ። ጠበቃ መኪናዋ የትም ሲሄድ እንዴት አልታየም? የተነሳ ፎቶግራፍ የመሰለ ነገር ፖሊሶችንም በጣም ያስገረመው ነገር እንግዲህ፣ አንድ ሳምንት አለፈ የመኪናው ፍንጭ እንኳን አልተገኘም እና ይሄ በጣም ግራ ጋብቷቸዋል። በሷ መጥፋት የበለጠ መኪናውን እንኳን ፍንጭ አለማግኘታቸው እጅግ አስገርሟቸዋል። በዚህ አጋጣሚ አቶ አዲሱ ምናልባት ይሄ ነው የዚህ አካባቢ አድማጮች ካሉ የመኪናው ቫን ነው ቱ ታውዝንድ ፎር የሁለት ሺ አራት መኪና ሲልቨር ወይ ወርቃማ አይነት መልክ ነው ያለው ታርጋው ኢቪዚ ሰማኒያ አርባ አንድ ነው። ሲቪዚ ወይም ዜድ ሰማንያ አርባ አንድ ቴክሳስ። በነገ በተነጎዳ አንድ ነገር ከተገኘ በፖሊስ በኩል ፍንጭም ካለ ለአድማጭ ይጠቅማል የምትሉት ካለ እንመለስበታለን። አቶ ዘውገቃኛው፣ አቶ ፈየራ ሚልኬሳ ሁለታችሁንም አመሰግናለሁ። መልካም እድል ይግጠማችሁ። እህታችን እንድትገኘ ሁላችን ምኞትና ጸሎት ነው። እግዚአብሔር ይስጥልኝ። ባለፈው ሰኞ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ለተቃውሞና ለአቤቶታ የተሰባሰቡ ሰዎች ላይ ሽጉጥ በመምዘዝ የተኮሱት የኢትዮጵያ ኤምባሲ የጥበቃና ደህንነት ክፍል ሰራተኛ የዩናይትድ ስቴትስ አቃቢ ሕግ ቢሮ እስከ ሁለት ዓመት በሚያስቀጣ ወንጀል ክስ ሊመሰርትባቸው የሚያስችል የእስር ማዘዣ ከፍርድ ቤት እንደተሰጠው አስታውቋል። ባልደረባችን ሄኖክ ሰማግዜር ክሱ በቀጥታ የሚመለከተውን የዋሽንግተን ዲሲ አቃቢ ሕግ ቢሮን አነጋግረው ተከታዩን አጠናቅሯል። የኢትዮጵያ ደህንነት አታሼ የ46 ዓመቱ አቶ ሰለሞን ታደሰ ገብረ ስላሴ የተከሰሱበትና የእስር ማዘዣ የወጣባቸው ህግ ጥቅስ ለመግደል በማሰብ ጥቃት ማድረስ የሚል ነው። የወንጀል ደረጃውም እስከ 30 ዓመት የሚደርስ ከፍተኛ ቅጣት የሚጣልበት እንደሆነ በዩናይትድ ስቴትስ አቃቢ ህግ ቢሮ የዋሽንግተን ዲሲ ቅርንጫፍ ቃል አቀባይ ዊልያም ሚለር ለቪኦኤ በጽሑፍ ገልጸዋል። ሰኞው መስከረም 19 2007 ዓመተ ምህረት በዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ለተቃውሞ ሰልፍና ለአቤቱታ የወጡ በዋሽንግተን ዲሲ አካባቢ የሚኖሩ ኢትዮጵያውያን ወደ ኤምባሲው ቅጥር ግቢ ከገቡ በኋላ በተፈጠረው ሁኔታ አቶ ሰለሞን ተኩስ ከፍተዋል። በዚህ የወንጀል ምርመራ የዝግጅት ክፍላችን ከዚህ ቀደም ለዩናይትድ ስቴትስ ፍትህ ሚኒስቴር እና ለውጭ ጉዳይ መስሪያ ቤቱ ባቀረበው ጥያቄ የምርመራው አትኩሮት በተኳሹ ላይ ብቻ ያነጣጠረ ነው ብሎ ነበር። ለዚህ ጥያቄ ታዲያ የዲሲ አቃቢ ሕግ ቢሮ ሲመልስ ዝርዝሩ የሲክሬት ሰርቪስ ቢሆንም ጥቅስ በዚህ ክስተት ላይ ሌላ ክስ የቀረበበት ሰው የለም ብሏል። ከዚህ ውጪ በምርመራ ላይ ባለ ጉዳይ ላይ ተጨማሪ መረጃ የአቃቢ ሕጉ ቢሮ ለመስጠት እንደማይችል አስታውቆ ተከሳሹ የኢትዮጵያ ኤምባሲ የጥበቃና ደህንነት አታሼ በዲፕሎማሲ ያለመከሰስ መብት እንዳላቸው ገልጿል። ተጨማሪ ማብራሪያም ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ለማግኘት እንደሚቻል በመግለጫው አብራርተዋል። በዚህ ጉዳይ ላይ ባለፈው ሐሙስ መግለጫ የሰጡት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄንሳኪ የኤምባሲው ሰራተኛ በአሜሪካ መንግስት ሊቀርብ የሚችልን ክስ በመሸሽ ሀገር ለቀው መውጣታቸውን አስታውቀዋል። በዚህ ጉዳይ ላይ ያለመከሰስ መብቱ ተነስቶ ግለሰቡ ክስ እንዲመሰረትበት ጠይቀናል። በክስተቱ የተሳተፈው ግለሰብ ያለመከሰስ መብት እንዲነሳ የቀረበው ጥያቄ ውድቅ ተደርጓል። በጉዳዩ የተሳተፈው ግለሰብ አሁን ሀገር ለቆ ወጥቷል። በዚህ አይነት መልኩ ሀገር ለቀው የሚወጡ ዲፕሎማቶች በቀረበባቸው የወንጀል ምርመራ ፍርድ ቤት ለመቅረብ ካልሆነ በስተቀር ወደ ዩናይትድ ስቴትስ እንዲገቡ ይፈቀድላቸዋል የሚል ጥያቄ ቀርቦላቸው የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጄን ሳኪ ጥቅስ በመሰረቱ አይፈቀድም፣ በዚህ ጉዳይ ላይ ግን ደግም ያጣራለሁኝ፣ በመሰረቱ ግን አይፈቀድም ብለዋል። የአሜሪካ ድምፅ ሬዲዮ በተደጋጋሚ ጉዳዩን ለማጣራት ባደረገው ጥረት በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ በጉዳዩ ላይ አስተያየት እንዲሰጥ በተደጋጋሚ የስልክ ጥሪ አድርጎ ስልካቸው አይነሳም። በሌላ በኩል ደግሞ ባለፈው ሰኞ በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ሰልፍ ወጥተው የነበሩ የኢትዮጵያ መንግስት ደጋፊና ተቃዋሚዎች በቪኦኤ በተላለፈ ዜና ላይ የተጠቀሱት ቁጥሮች ትክክል አይደሉም ሲሉ ሁለቱም ቅሬታቸውን አሰምተዋል። በዚህ መሰረት ሁለቱንም ትናንት አግኝተን አነጋግረን ነበር። ያነጋገራቸው ሰሎሞን አባተ ነው። በቅድሚያ የመንግስቱ ደጋፊ ሰልፍ አስተባባሪ ይጀምራሉ። ሙሉ አሸፋ እባላለሁ። የሰልፉ አስተባባሪዎች አንዱ ነኝ። ሰልፍ የወጣ ነው፣ በአለፈው ሳምንት ኢትዮጵያ ኤምባሲ ውስጥ የነበረው ግርግር የተወሰኑ ሰዎች ገብተው ባንዲራ ማውረድ ካውንስለር ኦፊስ ውስጥ ገብተው መጫጫ የነበረውን ባንዲራውን ማውረጃውም ለመርገጥ የሞከሩት እና በሌላ ባንዲራ ለመሰካት የሞከሩት በዚህ ሀገር ደንብና ህግ ትክክል እንዳልሆነ እና የስቴት ዲፓርትመንትም ይህንን ትክክለኛ የሆነ እርምጃ አልወሰደም በጊዜው በወቅቱ አልተከላከለም ከደረሱ በኋላም እነዚህ ሰዎች ጠይቀው ነው የለቀቋቸው። ለምን እንደዛ ሆነ? ህጋዊ እርምጃ ለምን አልተወሰደም? የሚል ቅሬታ ለማሰማት። ህጋዊ እርምጃ የሚሉት እርሶ ምንድን ነው? ህጋዊ እርምጃ የምለው ይሄ እንግዲህ በጄኔቫ ኮንቬንሽን እዛ አካባቢ ውስጥ ገብቶ ይህን አይነት ህገወጥ የሆኑ ድርጊቶች መስራት ትክክል እንዳልሆነ ነው የሚገባኝ። በየትኛውም ኤምበሲም እንደዚህ ሲደረግ ስንቻላት ይህን ያደረጉ ግለሰቦች ወይም ቡድሙኖች ትክክል እንዳልሆኑ መንግስት ባለው የህግ ድንጋጌ እርምጃ መውሰድ ነበረበት። ትክክል እንዳልሆነም እነዚህ ሰዎች መጠየቅ ነበረባቸው። መጠየቅ ብቻ ሳይሆን ህጋዊ የሆነ እርምጃዎች መውሰድ ነበረባቸው። አቶ ሙሉ ይሄ ሁኔታ በተከናወነ ጊዜ እርስዎ በኤምባሲው ቅጥር ግቢ ውስጥ ወይም በአካባቢው ነበሩ? አልነበርኩም። ባንዲራውን አውርደው ለመርገጥ ሞክረዋል ብለው ነበርና ኬት አመጡት? እርስዎ ይህንን መረጃ እኔ ካየሁትና ሲረግጡ አይተዋል? ባንዲራውን ወይም ሙከራ ሲያደርጉ ለመርገጥ ሲረማመድበት አይቻላ በፎክስ ቲቪ በቻነል ሴቭን፣ በተለያዩ ሚዲያዎች አይቼዋለሁ። አቶ ሙሉ ሌላው ማነሳለው ጥያቄ ተሰብስባችሁ በነበረ ጊዜ ቁጥራችሁ በአሜሪካ ድምፅ ራዲዮ ዘገባ ላይ የተጠቀሰው ትክክል አይደለም የሚል ቅሬታ ነበረዎት እና ስንት ትሆኑ ነበር ለመሆኑ? አራት መቶ በላይ ሰው ተሰሱዋል። በእኛ በኩል የሚል እንትን ነበረ። በጣም የማይገናኝ ቁጥር ሆኖ ወደ ሀያ ወርዶ ስላየው በጣም ቁጥር ብሎኛል። የእኛ ዘጋቢ እርስዎን አነጋግራዎት ነበረ። እዛ ውጭ ጉዳይ መስሪያ ቤት የምትገኘው ዘጋቢያችን ባነጋገረችው ሰዓት እዛ ተሰብሰበው የነበሩ ሰልፈኞች ስንት የሆኑ ነበር? ከእርስዎ ጋር እሷ ባነጋገረችን ጊዜ ቁጥሩ ትንሽ እንደነበረ እርግጠኛ ነኝ፣ ግን የሰልፉ ሰዓት ጥሪና እሷ የመጣችው ሰዓት ግን ፈጽሞ አይገናኝም ነበረ። ይህም ሰልፍ ተደርጓል ብላ በዛን ሰዓት መዘገብም ቁጥርም ወደ ቁጥርም መግባትም አልነበረባትም። እኛ ቁጥራችን እስከ አራት መቶ የደረሰው አስር ሰዓት ገደማ ሲሆን ስለነበረ እንግዲህ፣ ሰልፍ ሲጠራ መጀመሪያው ሰዓት አለው፣ መጨረሻ ሰዓት አለው። አስር ሰዓት ሲሉ ከጠዋቱ አራት ሰዓት ማለት ሆነው ከጠዋቱ አራት ሰዓት እሺ ኤግዛክትሊ ሰዓቱን ባላቀውም ከዘጠኝ በፊት ጥሪው ሰልፍ ከተጠራበት ከዘጠኝ በፊት መድረሷን እርግጠኛ ነኝ። ሰልፍ ከተጠራበት በፊት የእናንተ ሰልፈኞች እዛ ደርሰው ነበር ማለት ነው። እኛ በጠዋት ነው የደረስነው እዛ። በሰባት ሰዓት ባንዲራችን ዘርግተናል። በሰባት ሰዓት ስፒከራችን ሁሉ ተዘጋጅተናል። እኛም ሳንሆን እነሱም፣ ተቃዋሚዎችም በዛ ሰዓት ደርሷል። አዎ ግን በዛ ሰዓት የእኛ ዘጋቢ ፓም ዳንኪንስ የተመለከተችው እና የጠቀሰችው ቁጥር ተመሳሳይ ነው፣ ተቀራራቢ ነው ሊሆን ይችላል። ስለዚህ እናንተ ከዛ በኋላ ስለዚህ ከዛ በኋላ የእናንተ ቁጥር እያደገ መጥቶ እርስዎ ወደሚሉት ቁጥር ደርሷል ማለት ነው። እሺ ይህንኑ እናስተላልፍላችኋለን አቶ ሙሉ ባይዘዌሽ ስለ ቪኦኤ ያለኝን ሌላ ቅሬታም ልግለጽ እሺ ይግለጹ እንግዲህ መጀመሪያ እዛው ቦታ የአማርኛ ፕሮግራም የትግርኛ ፕሮግራም መምጣት ያቻላችሁ የእንግሊዝኛው ቨርዥን መተርጎም ለምን እንደፈለጋችሁ እኔ ብዙ ጊዜ እዚህ ቆይቻለሁ ትክክል አይደላችሁም የሚል እምነት አለኝ ገና ደግሞ ከተናገርነው ንግግሮች ውስጥ ትንሽ የማይጣጣሙ ነገሮች ማቅረብ ፍላጎት ስለነበራችሁ ትክክል ለምሳሌ <coughs> ኤምቢሲው እንትን ጊዜ ፈጥናችሁ ደርሳችሁ ዘገባ በጣም ሰፊና ዝርዝር ያለው ነው። ለምን እንደዛ ማድረግ እንደፈለጋችሁ ከዚህ ጋር እኔ አልገባኝም እና ቅሬታም አለኝ በዚህ። እሺ፣ ይህንን ቅሬታም እናስተላልፍሎታለን አቶ ሙሉ። ነገር ግን የአሜሪካ ድምጽ ራዲዮ ጣቢያ በየወቅቱ በእጁ ላይ ያሉ ዘጋቢዎችን ወደ የክንዋኔዎች ቦታዎች ይልካል ምንም አይነት እንቅስቃሴ በሚደረግበት ጊዜ። ለማንኛውም ግን ይህንን ቅሬታውን እናስተላልፋለን። በጣም አንዲት ላነሳሎት የፈለግኩት ጥያቄ ነበር። በመጨረሻ እዛ ከተቃዋሚ ሰልፈኞች ጋር ፊት ለፊት ተገናኝታችሁ ነበርና በእርሱ ግምት ስንት ይሆናሉ? እነሱ ስንት ይሆኑ ነበር? እኔ ከሁለት መቶ እስከ ሁለት መቶ ሃምሳ የሚደርሱ ተቃዋሚዎች ነበሩ የሚል ግምት አለኝ። አመሰግናለሁኝ። ለጊዜው አቶ ሙሉ እኔ ግርማ ታፈሰ ባላለሁ የዲሲ ግብረ ኃይሉ አባል ነኝ። በውጭ ጉዳይ መስሪያ ቤቱ በር ላይ ተሰልፋችሁ ነበረ። ለምንድን ነው ሄዳችሁት ከዛ ልነሳና አመሰግናለሁ። ወደ ውጭ ጉዳይ ሚኒስትር ዋናው የሄድንበት ምክንያት የአሜሪካን መንግስት ባለፈው በሰላም ኤምባሲ ቢ ሱዳን የጠየቅነውን ጥያቄ መሳሪያ ውጦብን የተከሰብን ሰው ከዚህ በአገሩ ሕግ መሰረት ከሀገሩ ዲፖርት እንዲደረግ በመደረጉ ያንን ታንኪው እናመሰግናለን። ሕግና ዲሞክራሲ ያለበት ሀገር ሆነ የሚለውን ነገር እድሉን ስለሰጥ ይህን ለመግለጽ ነው የተሰለፋችሁት። እኛ የተሰለፍ ነው ለዚህ ነው። ነገር ግን የአሜሪካ መንግስት አይደለም ግለሰቡን እንዲወጡ ያደረጋቸው የኢትዮጵያ መንግስት ራሱ ነው እንዲወጡ ያደረጋቸው የሚል ዘገባ ተላልፎ ነበረ። ይህንንስ እንዴት ነው እናንተ ያገኛችሁት ይህን መረጃ? ያ ነገር ስህተት ነው እንጂ በእርግጥ የተደረገው የዲፕሎማሲ አሚኒቲ ነበረው ሰው የዲፕሎማሲ አሚኒቲውን እንዲያነሳ ቢጠየቁ ማንሳት ስላልቻሉ፣ በአሜሪካ መንግስት ህግ ክፍል ነው እንጂ ሰውየ ሊወጣ የቻለው በኢትዮጵያ መንግስት ፍላጎት አይደለም ከሀገር የወጣው። እንዳይፈሰስ እና አምኒቲው እንዳይነሳ ስላደረጉ በዛ ምክንያት ነው ሰውየው ከአገር የአሜሪካን ህግ ስለጣሰ እንዲባረር የተደረገው። እንግዲህ ይሄ ከሆነ እርሶ ያሉት መረጃ ይህንኑ ለመግለጽ ትናንትና ወጣችሁ። በውጭ ጉዳይ መስሪያ ቤቱ ፊት በአሜሪካ ድምፅ ራዲዮ ዘጋቢ እዛ ተገኝታ በነበረችው የተጠቀሰው ቁጥር ትክክል አይደለም የሚል ቅሬታ አሰምታችሁ ነበረ። ስንት ትሆኑ ነበር ለመሆኑ? በመጀመሪያ ደረጃ ለተሰጠኝ ዕድል እጅግ በጣም አመሰግናለሁ። ምንድን ነው እንደ አንድ ሚዲያ፣ ሚዲያ የሚያቀርበውን ነገር በጣም አከብራለሁ። ያም ደግሞ ለህዝብ ልሳንና የህዝብ ጆሮ ነው። ህዝብ የሚሰማውን ነገር መቀነስና መጨመር እንደማይቻል ህዝብት ውስጥ የሚጥል ነገር ነው። ምንድን ነው እኛ ቪኦኤን የምናውቀው በከፍተኛ ደረጃ ትልቅ ስምና ትልቅ ዝናም ትልቅ ደግሞ የኢትዮጵያ ህዝብ አለኝታና ትክክለኛ ዜና የሚያቀርብ ክፍል ነው ብለን ነው። ለምንድን ነው ኢሜጁ ከዛ የቀነሰ ነገር ነው የሰራው በሚል ነበረ እኔ ጠዋት የጠየቁት። ምክንያቱም በተለያየ ሚዲያ ላይ የሚታየው ሕዝብ ቁጥር እና በዛ በቴሌቪዥንም ሆነ በፋይበሩ አለም ላይ በሚተላለፈው ምስል የሚታየው ቁጥር በጣም አንሶ ነው የተነገረው። ያንንም ስናገር ከሁለቱም አካባቢ ከኛም ለአሜሪካን ስቴት ዲፓርትመንት ተንኪው ለማለት የሄድ ነው። ኤምባሲው ተደፈረ ብለውም የመጡት ደግሞ የመንግስት ደጋፊዎችም የወጡት ቁጥር በዛ ቁጥር የሚገለጽ አልነበረም። እነሱም ቢግፋይ ወደ ሰማንያም ሰባም ሊደርሱ ይችላሉ። ከኛ አካባቢ ከሁለት መቶ ሀምሳም በላይ ሰው ተገኝቷል። እና ያንን ከምን አንጻር ነው በሚዲያ በሌላው በኩል ሲታይ የሚዲያውን ትልቅነት አያሳንሰውም ወይ? በሚል ነበር እኔ ኮምፕሌን ያደረጉ ሰለሞን። ለመሆኑ የእኛ ዘጋቢ ፓም ዶንኪንስ እናንተ ጋር ተገኝታ በዘገበችበት ሰዓት ላይ ስንት ትሆኑ ነበር እናንተ? እንዴ፣ በጣም ይቅርታ አድርግልኛት ሰለሞን። ምናልባት እዛ አካባቢ በዘገበችበት ሰዓት ላይ ቀድማ መታሄዳ ከሆነ ያ የሚዲያ ትክክለኛ ገጽታ ትክክለኛ አሰራር ነው ብዬ አላምን። በመጀመሪያ ደረጃ ምናልባት ሁለት ሰውም ሶስት ሰውም ተገኝቶ እቃ በሚያስተካክልበት ጊዜ እኛ ሰዎች ሊቃወሙ መጡ ብሎ የሚወራ ዜና እኔ ሰምቼም አይቼም አላውቅም። ግን እዛ አካባቢ ላይ ይሄ ነገር ተላለፈ፣ ይሄ ነገር እየተደረገ ነው ወይም ደግሞ ሊያደርጉ ተዘጋጅተዋል የሚባል ከሆነ ያሉትን ሰዎች ቁጥር መጥቀስ ይቻላል። ግን ሚዲያው ላይ ወጥቶ የተደረገው ሰላማዊ ሰልፍ በመንግስት ደጋፊና ከውጭ ተቃዋሚዎችም የአሜሪካንን መንግስት ሊያመሰግኑ ቀርበዋል ተብሎ በድፍኑ ሊኬድ ጥሩ ይመስለኛል። ግን ቁጥር ለመጥቀስ ከተፈለገ የሰላማዊ ሰልፉን ጠቅላላ መልኩን አይቶ ማስተላለፍ ነበረ ቁጥሩን ያለበት እንጂ የተባለው የተላለፈው ቁጥር በፍጹም በፍጹም ከነበርነው ሰዎች ጋራ ምንም ማች የሚያደረግ አይደለም በሚል ነው ይህን ኮምፕሌን ያደረጉት። አችለም ግን ከእናንተ መካከል አንድ ሰው አስተያየታቸውን ሰጥተዋል ለአሜሪካ ድምፅ ራዲዮ ጣቢያ በዛን ጊዜ ዘጋቢያችን ተገኝታ በነበረችበት ጊዜ ማለት ነው። ምናልባት ትክክል አችለም ሆነ ያም ከዲሲ ታክስፖርት የግብር ኃይል አንድ አባል ነች ከኛው መካከል ተጠርታ እኛ እንደውም የቪኦኤ ጋዜጠኛ አልመሰለችን። ያው እዛ አካባቢ እቃውን አዘጋጅተን ሁሉም ሰው እየመጣ ና ሚኒመም እንዶ ቢያንስ እንኳን በዛን ሰዓት አርባና ሀምሳ ሰው ነበር እዛ አካባቢ ላይ በቁጥር እንኳን ሰልፉን ጠርተን ያዘጋጀነው ሰዎች በቁጥር እንኳን ምታየው ምናልባት ከአስራ ሰባት ከአስራ ስምንት በላይ ነን እኛ ራሳችን ከሌላው የመጣውን ሰው ከእኛ ጋር የተጨመረውን ስተ እቃውን እንኳን እያወረደና እቃያ ጊዜን የነበረው ሰው ከዛ ቁጥር በላይ ነው ለማለት ፈልጋለሁ። እንግዲህ ልክ የቪዮኤ ጋዜጠኛ መሆኗን የሚያወቁ ትናንት በቪዮኤ ከተላለፈ በኋላ ነው። እሷ በመጣችበት ጊዜ እንኳን ቢያንስ ከአርባና ከሀምሳ ሰው በላይ ነበረ እዛ አካባቢ ላይ። አሁን አቶ ግርማ እርሶ እንደሚሉኝ እናንተ ከሁለት መቶ እስከ ሁለት መቶ አምሳ ትደርሱ ነበረ። የተቃዋሚዎቹን ወገኖች ደግሞ ሰባና ሰማንያ ብለው ነበረ። እነሱ ከአራት መቶ በላይ እንሆናለን ነው የሚሉት። በእርግጠኝነት ነው አቶ ሰለሞን፣ ሳልዋሽ ሳልጨምር ሳልቀንስ ነው ለዛውም ወደ ሰማኒያና ዘጠና ካደረስኳቸው፣ ከመጡበት አውቶቡስ ላይ የወረዱትን ሰዎች ቢቆጠሩ እንኳን በቁጥር ከአርባና ሰላሳ የሚበልጡም አይደሉም። የመጡትም ሰዎች ደግሞ ከዋሽንግተን ዲሲ አካባቢ ያሉ ሰዎች ሳይሆን በየተለያየ አካባቢ ላይ በአውቶቡስና በተለያየ መኪና ተከፍሎላቸው በቁጥር ሁለትና ሶስት የሆኑ የመጡ ሰዎች ናቸው። በቁጥርም ከፈለግ ሶስት አውቶቡስና አራት መኪናዎች የቆሙ አሉ። ከዛ ውስጥ የወረዱትን ሰዎች በሙሉ በቪዲዮም ቀርጸናቸዋል። እዛም መጥቶ የተሰለፉበት ቦታ ላይ አይተነዋል። ዋሽንግተን ዲሲ አካባቢ ተገኙ የሚባሉ ሰዎች የኤምባሲውን ዘግተው የመጡ የኤምባሲ ሰራተኞችና የተወሰኑ ከሰባት ከስምንት የማይበልጡ የዋሽንግተን ዲሲ ነዋሪዎች ብቻ ናቸው እዛ ሰልፍ ላይ የተገኙት። ይህም በእርግጠኝነት ቁጥሩን የተናገርኩትን ባልተሳሳት በእርግጠኝነት እናገራለን። አቶ ግርማ፣ የኢትዮጵያ ኤምባሲ ውስጥ ችግር ተፈጥሮ በነበረ ጊዜ እርስዎ እዛ በአካባቢው ነበሩ? ነበርኩኝ። አንድ የመንግስት ደጋፊ ሰው ስጠይቃቸው የኢትዮጵያን ባንዲራ አውርዳችሁ ረጋግጣችኋል፣ እዛ ኤምባሲው ግቢ ውስጥ ተሰቅሎ የነበረ ይሄ ሲተላለፍ አይቻለሁኝ ብለው ነበረ በመገናኛ ብዙሃን። እጅግ እጅግ ከእውነት የራቀና ባንዲራ የማንኛውም ይሁን ወርዶ የሚረገጥበት ምንም ምክንያት የለውም። ወረደ ባንዲራ ተቀየረ እንጂ ባንዲራ በምንም አይነት የረገጠም ባንዲራም ለመርገጥ የሞከረ ሰው አልነበረም። አቶ ግርማ ታፈሰ በጣም አመሰግናለሁ ለጊዜውና ለሰጡኝ ማብራሪያ። እኔም ቪኦኤ ይህን እርማት ለመውሰድ ደውሎ ያገባናል እንደ ትልቅ ሚዲያ ስህተት እና እናርማለን ብሎ ይህን እድል ስለሰጠኝ እጅግ በጣም አመሰግናለሁ። እሺ ደህና አምሹ። ሰላም፣ ደህና እምሽ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከሰኞ እስከ ዓርብ ከምሽቱ አንድ እስከ አንድ ተኩል ያዘጋጀውን ፕሮግራም የዛሬውን እዚህ ላይ ያበቃ። በነገራችን ላይ ከአቶ ገብሩ አስራት ጋር የተጀመረው የመጨረሻ ክፍል ውይይት ነገ ይቀርባል። ዛሬ በሰዓት ጥበት አላቀረብንም፣ ይቅርታን እንጠይቃለን። ደህና እምሹ